የእግዱ ደብዳቤ ከደረሰው አንድ ወር ሊሞላው ቀናት የቀሩት የመብቶችና ዲሞክራሲያዊ እድገት ማዕከል ካር ዳይሬክተር ዶክተር ሞገስ ደብሴ ማዕከሉ የስራ እንቅስቃሴ በመቋረጡ ለተፈጠሩባቸው ችግሮች መፍትሄ ማግኘት አለመቻላቸውን ለአሜሪካ ድምፅ በሰጡት አስተያየት ተናግረዋል። የተከሰስንበትን ጉዳይ ተጨማሪ ማስረጃዎችን እናጣራለን፣ ሞኒተሪንግ ቲም እልካለን ብለው፣ ሞኒተሪንግ ቲም ከላኩ በኋላ ባሉት ሁለት ሶስት ቀናት ውስጥ አንዳንድ ጉዳዮችን ለመፍታት የሚያስችል በተለይም የሰራተኛ ደሞዝ እና የአስተዳደራዊ ወጪዎች የመሳሰሉ ጉዳዮችን በአጭሩ እንፈታለን፣ ሌሎቹን ደግሞ እያየን እንፈታለን የሚል አይነት ተስፋ ነበር የተሰጠን። በዛ መሰረት ነው እንጌጅ ስናደርግ የቆየ ነው። በእርግጥ በጣም በዚህ በአንድ ወር ውስጥ ረጅም ጊዜ ነው። ብዙም ከዛ በኋላ ብዙም ሪስፖንስ አላገኘንም። አሁን ያለነው እንግዲህ መስሪያ ቤቱ ሪስፖንድ ያደርጋል ለዚህ ጥያቄ፣ ተደጋጋሚ ጥያቄዎች በደብዳቤም ጠይቀናል እና ሪስፖንድ ያደርጋል ብለን እየጠበቅን ነው። አሁንም ያለ ነው። በጉዳዩ ላይ ከመንግስት ኃላፊዎች ጋር ከተወያዩም በኋላ አፋጣኝ ምላሽ እንዲሰጣቸው በደብዳቤ ቢጠይቁም ምንም አይነት ምላሽ አለማግኘታቸውን የገለጹልን ደግሞ ሌላው የህግ ደብዳቤ የደረሰው የህግ ባለሙያዎች ለሰብአዊ መብቶች ዋና ዳይሬክተር አቶ አመሀ መኮንን ናቸው። የባንክ ሂሳባቸው ከህግ ውጭ እንደታገደባቸው የገለጹት አቶ አመሀ በዛም ምክንያት ደሞዝ መክፈል እንደሳናቸውና ሰራተኞቻቸውን መቸገራቸውን ገልጸዋል። የሲቪል ማህበራትና ድርጅቶች አዋጅ ጥምቀት ሰባ ሰባት ባለስልጣኑ የጠቀሰው የህግ ድንጋጌ ነ ሲቪል ማህበራት ላይ የሚደረግ ምርመራ የድርጅቶቹን የዕለት ተዕለት የስራ እንቅስቃሴ በማያደናቀፍና የድርጅቶቹን ህልውና ጥያቄ ውስጥ በማያስገባ ሁኔታ መከናወን እንዳለበት ይገልጻል። ነገር ግን አሁን የዕለት ተዕለት እንቅስቃሴያችን ላይ በጣም ከፍተኛ ጫና እየፈጠረ ነው። በተለይ በተለይ ወደ አስራ ስምንት የሚጠጉ ሰራተኞች አሉ፣ በድርጅታችን ውስጥ እነዚህ ሰራተኞች ከኢኮኖሚ አንጻር የተለያየ ፍላጎት ያላቸው ናቸው። ህጻናት ልጆች ያሏቸው ሰራተኞች ናቸው። ያሉ በአጠቃላይ ያው እንደሚታወቀው የሰራተኞች ሞዝ እንግዲህ መብትም ጭምር ነው። ስለዚህ ሰራተኞች በከፍተኛ ችግር ላይ ነው ወድቀው ያሉት። ስለዚህ በጣም አነስተኛ የሚባሉ የአስተዳደር ስራዎችን ጭምር መስራት አልቻለም። የሶስቱ ሲቪል ማህበራት እግድን ተከትሎ የኢትዮጵያ ሰብአዊ መብቶች ተሟጋቾች ማዕከልና አምኒስቲ ኢንተርናሽናልን ጨምሮ ዓለም አቀፍ የሰብአዊ መብት ተቋማት ተቋሟቸውን የገለጹ ሲሆን የኢትዮጵያ መንግስትም እግዱ እንዲያነሳውም ጠይቀዋል። አምኒስቲ ኢንተርናሽናል ባወጣው መግለጫ የፖለቲካ ገለልተኝነት እጦትና ብሔራዊ ጥቅምን የሚጻረር በሚል የእግዱ ምክንያት ተደርገው የቀረቡ እንጀላዎች ግልጽ ያልሆኑና ያልተረጋገጡ ክሶች ላይ የተመሰረቱ ናቸው ሲል ተቃውሞ ማሰማቱ ይታወሳል። እግዱ በአስቸኳይ የማይነሳ ከሆነ የድርጅቶቹ ህልውና አደጋ ላይ መውደቁን አቶ አማሃ ተናግረዋል። እንግዲህ የታገዱ ስራዎቻችንም በጊዜ ወሰኖች መፈጸም የነበረባቸው ናቸው። ስለዚህ ከፍተኛ የመዘግየት ሁኔታ እያመጣ ነው። ይሄ ደግሞ እነዚህን ስራዎቻችንን የሚደግፉ ፓርትነሮቻችን ዶኖሮቻችን ላይ ጋር የሚፈጥረው ሌላ ችግር አለ እና በአጠቃላይ በተነጋገር ነው ህዳር አስራ ስድስት በነበረ ስብሰባ በተግባባ ነው ከባለስልጣኑ ኃላፊዎች ጋር በተግባባ ነው መሰረት ለጉዳዩ በአጭር ጊዜ ለባት ባለመስጠቱ የድርጅቶቹ ህልውና ጥያቄ ውስጥ እየገባ በማለት ይቻላል። አሁን ከባድ ችግር ውስጥ ነው ያለ ነው ብለን ነው የምናስበው። ስለዚህ እያንዳንዱ በዚህ ጉዳይ ላይ የጉዳይ ሳያገኝ የሚቀርባቸው እያንዳንዱ ቀን ድርጅቱ ላይ ከፍተኛ ጉዳት ወይም የሚኖረውን ጉዳት በጣም እየጨመረ የሚሄድ ነው ብለን ነው የምናስበው። እዚህ ሁኔታ የሚቀጥል ከሆነ ድርጅቱ መዘጋት ነው የመጨረሻ ድል፣ ሰራተኛው መበተን ነው ውጤት የሚሆነው። የአሜሪካ ድምፅ የሲቪል ማኅበራቱን አስተያየት ተከትሎ ከባለሥልጣኑ ተጨማሪ መረጃ ለማግኘት ያደረገው ጥረት አልተሳካም። ይሁንና ህዳር 19 ቀን 2017 ዓ ም ምክትል ዋና ዳይሬክተሩ አቶ ፋሲካው ሞላ በሰጡት ጋዜጣዊ መግለጫ እየተካሄደ ነው ያሉት የማጣራት ስራ ሲጠናቀቅ የመጨረሻ ውሳኔ እንደሚሰጥበት ገልጸው ነበር። የሚያጣራ ቲም የማጣራት ሥራውን እያከናወነ ነው የሚገኘው፣ ድርጅቶቹም ተገቢውን ትብብር እያደረጉ ነው ያሉት ድርጅቶቹ ላይ ረዥም ጊዜ እገዳ ቆይቶ ጉዳት የማይመለስ ጉዳት እንዳይደርስ በአጭር ጊዜ ውስጥ የማጣራት ስራው ተጠናቆ የመጨረሻ ውሳኔ እንደሚወሰን ተስፋ አድርገን በዛው መንገድ ተግባብተን እየሰራን ነው ያለ ነው ማለት ነው። በሂሳብ እንቅስቃሴያቸው መታገድ ምክንያት ሰራተኞቻቸው ተመሳሳይ ችግር ላይ እንደሆኑ የሚናገሩት ዶክተር ሞገስ በበኩላቸው በአጭር ጊዜ ልባት ማግኘት ካልተቻለም ሌሎች ህጋዊ አካሄዶችን በመከተል እግዱን ለማስነሳት እንሰራለን ብለዋል። በእኛ በኩል ይሄ ነው የሚባል ጥሰት ፈጽመናል ብለን ስለማናምን ችግሩ በውይይት ይፈታል ብለን ነው እኛ የምንገምተው የምናስበው። ስለዚህ ወደ ሌላ ስቴጅ አይሄድም ብለን ነው በእውነት ተስፋ የምናደርገው። ነገር ግን እንግዲህ ይሄ የሚጓተት የሚዘገይ በሂደት ድርጅቱን ነው በጣም የሚያዳክም አይነት ስቴጅ ላይ የሚያደርሰው ከሆነ እንግዲህ ሌሎች ህጋዊ የሆኑ የተፈቀዱ ያሉ አካሄዶችን ማየት ይኖርብን ይሆናል። እንግዲህ እሱን በውይይት ወደፊት የምናየው ነገር ነው የሚሆነው። የሶስቱ ሰብአዊ መብት ላይ የሚሰሩ የሲቪል ማኅበራት እግድን ተከትሎ የሰብአዊ መብቶች ተሟጋሾች መካከል ዋና ዳይሬክተር አቶ ያሬድ ኃይለማርያም በሰብአዊ መብት ዙሪያ በሚሰሩ የሲቪል ማኅበራት ድርጅቶችና አመራሮች ላይ መንግሥት ከገደው አስቀድሞም ጫናዎችን ያደርስባቸው እንደነበር ለአሜሪካ ድምፅ መናገራቸው ይታወሳል። በጸጥታ አካላት በደረሰባቸው ወከባ፣ ክትትል፣ ማሳደድና ማስፈራራት ምክንያት የኢትዮጵያ ሰብአዊ መብቶች ጉባኤ ሰመጉ ዋና ዳይሬክተር አቶ ዳን ይርጋን ጨምሮ አራት የሲቪክ ድርጅት መሪዎች ሀገር ጥለው መሰደዳቸውንም አቶ ያሬድ ጨምሮ ተናግረዋል። የአሜሪካ ድምፅ አስማማየ ነው ዋሽንግተን ዲሲ።